Voice of America. የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምበሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ውስጥ ተካሂዷል። መድረኩ በዘርፉ መሪ የሆኑ ሴቶች አዳዲስ የግብርና ቴክኖሎጂ እንዲለዋወጡና ና እንዲያሰራጩ እንደሚያግዝ ተገልጿል። እስክንድር ፍሬው ዘገባ ልኳል። በግብርና ስራ ላይ የተሰማሩ አፍሪካውያን ሴቶችን በተለይም በዘርፉ መሪ የሆኑትን ማገናኘትና ልምድ ማለዋወጥ የዛሬው መድረክ ዓላማ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ናቸው መድረኩን ያዘጋጁት። ተሳታፊዎቹ አዳዲስና የፈጠራ ቴክኖሎጂዎችን እንዲለዋወጡና የግብርና ስራቸውን እንዲያሻሽሉ ማገዝም የመድረኩ ዓላማ ነው። መረብ እንዲፈጥሩና ግንኙነታቸውንና የልምድ ልውጣቸውን እንዲቀጥሉ ማስቻልም ከመድረኩ ዓላማዎች መካከል ይጠቀሳል። የዩናይትድ ስቴትስ የግብርና ሚኒስቴር የኢትዮጵያና የአፍሪካ ሕብረት ተወካይ ማይክል ፍራንኮም ለአሜሪካ ድምፅ እንዳበራሩት ደግሞ መድረኩ ከዚህም የበለጠ ግብ እንዲያሳካ የታሰበ ነው። ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸውን መረብ እንደሚፈጥሩ ተስፋ እናደርጋለን። ረዘም አድርገንም ደግሞ እያሰብን ነው። አንዳንዶቹ ደግሞ የተወሰኑትን አውቃለሁ ሰባ አምስት የዩኒቨርሲቲ ትምህርታቸውን እየጀመሩ ላሉ ተመራማሪ ሳይንቲስት ወይም በምግብ ዘርፍ ለመሰማራት ለሚመኙ አርአያና ምሳሌ ለመሆን የሚችሉ ናቸው። እናም ጎላ ብሎ በመታየት ሌሎች ሴቶችን ወደዚህ ዘርፍ ለመሳብ የተስፋና የጉጉት ምንጭ እንደሚሆን እንጠብቃለን። ምክንያቱም እጅግ አስፈላጊ ሆኖ ይሰማናልና ነው። ግብርና ከአገሪቱ ኢኮኖሚ አርባ ከመቶውን ያበረክታል። አገሪቱ በግብርና ምርት ላይ የበለጠ እሴት ለመጨመር በፈለገች ቁጥር የበለጡ ዕድሎች ይኖራሉ። በፋብሪካ ምግብ ማምረት ሊሆን ይችላል፣ ወይም ግብአቶችን በማቅረብ ሊሆን ይችላል። ሴቶች በዚህ ሰንሰለት ጠቃሚ ሚና ሊጫወቱ የሚችሉባቸው በርካታ ዕድሎች አሉ። በመድረኩ የቀረቡ ጽሑፎችና የተንሸራሸሩ ሐሳቦች ፖሊሲ አውጪዎችና ውሳኔ ሰጪዎች ዘንድ እንዲደርሱ ይጠበቃሉ ወይ? ማይክል ፍራንኮም ይመልሳሉ። በዚህ ደረጃ ፖሊሲ አውጪዎችን ማሳመኑን በተመለከተ ማለቴ ነው። እንዳሰብንበት አላውቅም። የተወሰነው ነገር ሴቶችን የበለጠ ወደ ግብርና ዘርፍ ከማምጣቱና በዚያ ዘርፍም እነርሱን ከመርዳት አንጻር ከያዙት ዕቅድ ጋር ሊጣጣም ይችላል። ግን ደግሞ ቀደም ሲል ወደ ተናገርኩት ልመለስና ዓላማው ለሴቶች ዕድል መስጠት ነው። ምክንያቱም አቅም እንዳላቸው ከተሰማቸው በመንግሥት ውስጥ ያሉትን ውሳኔ ሰጪዎችና ፖሊሲ አውጪዎች ማሳመን ይችላሉ። ያንን በማድረጋቸውም ሴቶች በአጠቃላይ የበለጠ አቅም እንደሚፈጥሩና የበለጠ እድል እንደሚያገኙ ተስፋ ይደረጋል። ተሳታፊ የነበሩ ሴቶችም መድረኩ በርግጥም አስፈላጊ በሆነ ርዕስ ላይ ማተኮሩን ገልጸዋል። የሀድያ የዘር ምርትና አግሮ ኢንዱስትሪ ኩባንያ እንደዚሁም የአበባና የአትክልት ኩባንያ ባለቤት የሆኑት ወይዘሮ ሀድያ ጉንጂ ከእነዚህ አንዷ ናቸው። በግብርና የተሰማሩ ኢትዮጵያውያን ሴቶች ከወንዶች የበለጡ ፈተናዎችን እንደሚጋፈጡ በማብራራት ይጀምራሉ። ገለጻው ላይ ልክ እንደነገሩት ኢትዮጵያ ውስጥም ዌስት አፍሪካ ቡርኪና ፋሶ አይነት አለ። የኮሚኒቲ ባለቤትነት ነው ትልቁ ክፍተት። ከዛ ላይ ደግሞ ሩራል ኤሪያ ውስጥ ስታይ ሴቶቹ ብዙውን ቁጥከታውን፣ ተከላውን፣ ትልቁን ትልቁን፣ ትንሹን፣ ይሄ አስቸጋሪውን ስራ ሁሉ የሚሰሩ ሴቶች ናቸው። ግን ወይስ የላቸውም። ባለቤትነቱ ወንድ ነው፣ የሚሸጠው እሱ ነው። በገንዘብነቱ ኃላፊነቱ የላትም እና ማርኬቲንግ ላይ ወይም ፓወር የላችሁም። ይሄ ላይ ነው ብዙ ትልቅ ክፍተት ያለው። እና ጀንደር ውስጥም ብዙን ጊዜ መንግስትም ሌላም እርዳታ አለ ይባላል፣ ግን በጠቅላላው ነው እንጂ እንደ ተባለው ውስጥ ዲብ ከላይ የፖሊሲውና የስራ አሰራር በጣም ልዩነት አለ። ከፖሊሲ አንጻር ለውጦች እየተደረጉ ነው፣ ግን በተግባር ግን አሁንም ልዩነቶች ቀጥለዋል። ነው በጣም በጣም አለ። ይሄ በሴቶች ብቻ ሳይሆን እንጀነራል በአግሪካልቸርም ስትል ፖሊሲው በጣም ቆንጆ ነው። ሁሉ ነገር ትክክል ነው። በመንግስት ደረጃ ከላይ ስታየው ጥሩ ነው። እርዳታ ምንም እንትንም ቢሉ ደጋፊ ናቸው። ወደ ታች ስትወርድ በተለይ ሪጂኖች ውስጥ በጣም በጣም አስቸጋሪ ነው። ወረዳ ውስጥ ዋናው ፌዴራሉ ያለው አዲስ አበባ ነው፣ የምንነጋገሩ አዲስ አበባ ነው። ፖሊሲ ሜከሮቹ እነሱ ናቸው፣ ፖሊሲ አውጪዎቹ እነሱ ናቸው። አዎ እና የምንነጋገረው ግን ታች በወረዳ ውስጥ ናቸው። ወረዳዎቹ ለምሳሌ ዘር ምን ያህል ኢምፖርተንስ እንዳለው አንድ የወረዳ አስተዳዳሪ ወይስ ወረዳ ውስጥ ያለው የኢንቨስትመንት ወይስ የግብርና አስተዳዳሪ ምን ያህል ጉዳት ያመጣል አንድ ሰው አንድ ነገር ሲከለከል የሚለውን አይ ስለዚህ በግድ እዚህ መተን መናገር አለ። ያ ነው ትንሽ ክፍተቶች ያሉት። ፖሊሲ በጣም ቆንጆ ነው። መንግስት በጣም እየሞከረ ነው ሴትን ለመርዳት ምን ለማድረግ በጣም እየሞከረ ነው። ግን ዋናው ጋቡ እንዳልኩ የወንድ ባለቤትነት አሁንም አልቀረም። በተለይ ገንዘቡን በመያዝ ላይ፣ ውሳኔ በመስጠት ላይ የለችም ሴቷ። ይሄ ነው ግን፣ አሁን ብዙዎቹ እየሰሩ ነው። ልጆም እየረዳ ነው እና ወደፊት ጥሩ ይሆናል እገምታለሁ። ይሄ አይነት ወርክሾፕ የመጨረሻ ጥያቄ አደረገዋለሁ። አሁን እንደዚህ አይነት አውደ ጥናቶች አሁን በአሜሪካ ኤምባሲ እና በአሜሪካ ውጭ ጉዳይ መስሪያ ቤት ትብብር የተዘጋጀው ምን ጠቀሜታ ይኖረዋል? አሁን እዚህ የሚንጸባረቁ ሀሳቦች በምን መልኩ ነው ታች ሊወርዱ የሚችሉት? እንግዲህ አሁን ያው ከፖሊሲ ሜከር እና ከግብርና ቢሮ ሰዎች እዚህ እንዳሉ ተስፋ አድርጋለሁ። በብዛት ያሉት ሪሰርች ቢሮ እና ፋርመሮች ብዙ ያሉ አይመስለኝ ሴት ፋርመሮች ብዙ በጣም ጥቂቶች ነው እንዳየሁት በሙሉ ሰራተኛ ሪሰርች ቢሮ ዩኒቨርሲቲ ውስጥ ምናምን ይላሉ ናቸው። የምርምር ሰዎች ናቸው። አዎ የምርምር ሰዎች ናቸው በብዛት። ስለዚህ ይሄንን ወደዛ ወደ ፖሊሲ ሜከሮቹ ያንጸባርቃሉ ብዬ ገምታለሁ። እና አብረውም ሰርተው ደግሞ የጂሙም ሆነ ሌላም ሆነ የትምህርት ነገርና እንዴት እንደሚብርታታ ለማድረግና የሌላውን አገር ኤክስፔሪንስ እያንጸባረቁ ነው ይሄ ወደ ታች እንዲበተን ይረዳሉ ብዬ ገምታለሁ። እኛም ደግሞ ባየነውና በመናገሩ ነበር እየተጻጻፍን ያደረግን የምንችለውን ነገር እናደርጋለን። ዛሬ ሙሉ ቀን በተካሄደው መድረክ ከዩናይትድ ስቴትስ የመጡ የዘርፉ ባለሙያዎች ጽሁፎች አቅርበዋል። ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ